ኦሪት ዘኍልቍ ምዕራፍ ሃያ ዘጠኝ በሰባተኛውም ወር ከወሩ በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባርን ሥራ ሁሉ አትሥሩበት። መለከቶች የሚነፋበት ቀን ነው። ለእግዚአብሔር ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ ነውር የሌለባቸውን ሰባት የአንድ ዓመት ተባት የበግ ጠቦቶች ለእህል ቁርባናቸው በዘይት የተለወሰ መልካም ዱቄት ለወይፈኑ ከመስፈሪያው ከአሥር እጅ ሦስት እጅ ለአውራው በግ ከመስፈሪያው ከአሥር እጅ ሁለት እጅ ለሰባቱ ጠበቶች ለእያንዳንዱ ከመስፈሪያው አሥረኛ እጅ ታቀርባላችሁ። ታቀርባላችሁ ማስተሰርያም የሚሆንላችሁን አንድ አውራ ፍየል ለኀጢአት መሥዋዕት ታቀርባላችሁ። በወሩ መባቻ ከሚቃጠለው መሥዋዕትና ከእህሉ ቁርባን በዘወትርም ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ እንደ ሕጋቸው ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት የሚቀርቡ ናቸው። ከዚህም ከሰባተኛው ወር በዐሥረኛው ቀን የተቀደሰ ጉባኤ ይሁንላችሁ። ሰውነታችሁን አስጨንቁት፣ ከሥራ ሁሉ ምንም አታድርጉ። ለእግዚአብሔርም ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ ሰባት የአንድ ዓመት ተባዕት የበግ ጠቦቶች ታቀርባላችሁ። ነውር የሌለባቸው ይሁኑ። ለእህል ቁርባናቸውም በዘይት የተለወሰ መልካም ዱቄት ለወይፈኑ ከመስፈሪያው ከዐሥር እጅ ሦስት እጅ ለዐውራው በግ ከመስፈሪያው ከዐሥር እጅ ሁለት እጅ ለሰባቱ ጠቦቶች ለእያንዳንዱ ከመስፈሪያው ዐሥረኛ እጅ ለኀጢአት መሥዋዕት አንድ አውራ ፍየል አቅርቡ። ከመስተሰሪያው ከኃጢአት መሥዋዕት በዘወትርም ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጥ ቁርባናቸውም ሌላ አቅርቡት። ከሰባተኛውም ወር በዐሥራ አምስተኛው ቀን የተቀደሰ ጉባኤ ይሆንላችሁ፣ የተግባርን ሥራ ሁሉ አትስሩበት። ሰባት ቀንም ለእግዚአብሔር በዓል አድርጉ። ለእግዚአብሔርም ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት አሥራ ሦስት ወይፈኖች፣ ሁለት አውራ በጎች፣ አሥራ አራት የአንድ ዓመት ተባት የበግ ጠቦቶች አቅርቡ፣ ነውር የሌለባቸውም ይሆኑ። ለእህል ቁርባናቸውም በዘይት የተለወሰ መልካም ዱቄት ለአስራ ሦስቱ ወይፈኖች ለእያንዳንዱ ከመስፈሪያው ከአስር እጅ ሦስት እጅ፣ ለሁለት አውራ በጎች ለእያንዳንዱ ከመስፈሪያው ከአሥር እጅ ሁለት እጅ፣ ለአሥራ አራቱ ጠቦቶች ለእያንዳንዱ ከመስፈሪያው አሥረኛ እጅ። ለኀጢአትን መሥዋዕት አንድ አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ የሚቀርቡ ናቸው። በሁለተኛውም ቀን ዐሥራ ሁለት ወይፈኖች፣ ሁለት አውራ በጎችን ነውር የሌለባቸው ዐሥራ አራት የአንድ ዓመት ተባት የበግ ጠቦቶችን፣ ለወፈኖችና ለአውራ በጎች ለጠቦቶችም የእህል ቁርባን ምስቴክ የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ ለኀጢአትም መሥዋዕት አንድ አውራ ፍየልን ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባናቸው ሌላ የሚቀርቡ ናቸው። በሦስተኛውም ቀን ዐሥራ አንድ ወይፈኖች ሁለት አውራ በጎች ነውር የሌለባቸውን ዐሥራ አራት የአንድ ዓመት ሰባት የበግ ጠቦቶች ለወይፈኖቹና ለአውራ በጎች ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ ለኀጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በአራተኛውም ቀን ዐሥር ወይፈኖች ሁለት አውራ በጎች ነውር የሌለባቸውን ዐሥራ አራት የአንድ ዓመት ተባት የበግ ጠቦቶች ለወይፈኖችና ለአውራ በጎች ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸውን መጠን እንደ ሕጉ ለኀጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በአምስተኛውም ቀን ዘጠኝ ወይፈኖች ሁለት አውራ በጎች ነውር የሌለባቸውን ዐሥራ አራት የአንድ ዓመት ተባት የበግ ጠበቶች ለወይፈኖቹና ለአውራ በጎቹ ለጠበቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ ለኀጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በስድስተኛውም ቀን ስምንት ወይፈኖች ሁለት አውራ በጎች ነውር የሌለባቸውን ዐሥራ አራት የአንድ ዓመት ተባት የበግ ጠቦቶች ለወይፈኖቹና ለአውራ በጎች ለጠቦቶችም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ ለኀጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በሰባተኛውም ቀን ሰባት ወይፈኖች፣ ሁለት አውራ በጎች፣ ነውር የሌለባቸውን ዐሥራ አራት የአንድ ዓመት ተባት የበግ ጠቦቶች ለወይፈኖችና ለአውራ በጎች ለጠቦቶችም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ ለኃጢአትም መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። በስምንተኛውም ቀን የተቀደሰ ጉባኤ ይሆንላችሁ። የተግባርን ሥራ ሁሉ አትስሩበት። ለእግዚአብሔርም ጣፋጭ ሽታ እንዲሆን በእሳት የሚቃጠለውን መሥዋዕት አንድ ወይፈን፣ አንድ አውራ በግ ነውር የሌለባቸውን ሰባት የአንድ ዓመት ተባት የበግ ጠቦቶች ታቀርባላችሁ። የእህል ቁርባናቸውና የመጠጥ ቁርባናቸው ለወይፈኑ ለዐውራውም በግ ለጠቦቶቹም እንደ ቁጥራቸው መጠን እንደ ሕጉ ይሆናሉ ለኀጢአትም መሥዋዕት አንድ አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ የሚቀርቡ ናቸው። እነዚህንም ከስዕለታችሁና ከፈቃዳችሁ ከምታመጡት ሌላ ለሚቃጠል መሥዋዕት ለእህልም፣ ለመጠጥም ቁርባን ለደኅንነትም መሥዋዕታችሁ በበዓላችሁ ጊዜ ለእግዚአብሔር አቅርቡ። ሙሴም ለእስራኤል ልጆች እግዚአብሔር ሙሴን ያዘዘውን ሁሉ ነገራቸው።